የባህል መድረክ ጤና ይስጥልኝ፣ አድማጮች እንደምናመሻችሁ። ሊጠናቀቅ በጣት የሚቆጠሩ ቀናት በቀረው የጎርጎሮሳውያኑ 2019 ዓመት የዶ ቸበለ የባህል መሰናዶ የተለያዩ ርዕሶችን ዳሷል። በዛሬው መሰናዶ እነዚሁን ርዕሶች ጨምቀን ዝግጅት ይዘናል። የስነ ቋንቋ ዘርፍ ባለሙያዎች እንደሚሉት ቋንቋ የሰዎችን ባህል፣ ወግ፣ አኗኗርና ውስጣዊ ስሜታቸውን ለመግለጽ የሚያገለግል መሳሪያ ነው። አጽናፋዊ ትስስር ማለትም ግሎባላይዜሽን በሚታይበት ባለማችን ከ7000 በላይ ቋንቋዎች እንደሚነገሩ ይዘግባል። የተለያዩ ብሔር ብሔረሰቦች መኖሪያ በሆነችው በኢትዮጵያ ከ80 በላይ ቋንቋዎች እንደሚነገሩ መዝገባት ያሳያሉ። ይሁን እንጂ ለቋንቋዎች ጥበቃ ባለመሰራቱ ቁጥራቸው ቀላል የማይባሉ ቋንቋዎች ጠፍተዋል። አንዳንዶቹ ደግሞ በመጥፋት አደጋ ላይ እንደሚገኙ የኢትዮጵያ ቋንቋዎች ጥናትና ምርምር ማዕከል በተለያዩ ጊዜያት ያካሄዳቸው ጥናቶች ያመለክታሉ። በአሁኑ ወቅት በኢትዮጵያ ከሚነገሩ ቋንቋዎች መካከል 21 በመቶ ያህሉ የጉዳት ወይም የመጥፋት አደጋ የተጋረጠባቸው መሆናቸውን በሐዋሳ ዩኒቨርሲቲ የስነ ልሳንንና የስነ ተግባቢ መምህር የሆኑት ዶክተር ፈቃደ መኖታ ለዶቸበለ ተናግረዋል። ምናልባት ሊስት ማድረግ ከአስፈለገ ለምሳሌ ግዕዝ በቸርች ደረጃ አለ መስመስ የሚባል ቋንቋ ጉራጌ ዞን ውስጥ ወደ ሀድያ ጥግ የነበረ ቋንቋ ነበረ እሱ ሞቷል አሁን ተናጋሪ የለውም ወደ 18 ቋንቋዎች አካባቢ በኢትዮጵያ ወይ ሞተዋል ወይ ደግሞ አደጋ ላይ ነው ያሉት ናቸው እንደውም በደረጃ ብናስቀምጣቸው ሰባቶቹ የጠፉ ናቸው ሶስቶቹ በቃ ኦልሞስት በመጥፋት ላይ የደረሱ አዎ በኢትዮጵያ ወደ ደግሞ አደጋ ላይ በጣም አደጋ ላይ ያሉ 18 ቋንቋዎች ያህል ናቸው። በጎርጎሮሳዊው 1919 ዓ ም የተመሰረተውና ዘንድሮ መቶኛ ዓመቱን ያከበረው የሃምቡርግ ዩኒቨርሲቲ የአማርኛ ቋንቋ ትምህርት ሲሰጥበት ዘንድሮ መቶ ዓመት መድፈኑ በመጠናቀቅ ላይ ባለው በጎርጎሮሳውያኑ 2019፣ ሌላው የባህል መድረክ ያነሳው ዋነኛ ርዕስ ነበር። አማርኛ ቋንቋ በጀርመን ዩኒቨርሲቲዎች በ1919 ዓ ም መሰጠት ይጀምር እንጂ ቀደም ሲልም ቢሆን ኢትዮጵያ ለጀርመኖች ትልቅ የምርምር ጥናት ሀገር ሆና መቆየቷን በዩኒቨርሲቲው የአፍሪቃ ጥናት ተቋም ስር የአፍሪቃና የኢትዮጵያ ጥናት ትምህርት ክፍል የአማርኛ ቋንቋ መምህርና የአፍሪቃ ስነ ቃል ተመራማሪ ዶክተር ጌቲ ገላዬ ተናግረዋል። ከዛ በ1918 የሁለተኛው የዓለም ጦርነት ሲጠናቀቅ ጀርመን በጦርነቱ ተሸንፋ ስለነበር ከዛ በኋላ ነው እንደገና አዲስ የጀመሩት እና የእኛ ደግሞ ከኢትዮጵያ የመጡት ወልደ ማርያም ደስታ የሚባሉት በአስራ ዘጠኝ መቶ አስራ ዘጠኝ ነው። በዚያን ጊዜ የአማርኛ ቋንቋ፣ የኢትዮጵያ ታሪክ፣ የግዕዝ በደንብ ይታወቁ ነበር። ቀደም ብሎም ከሺ ዘጠኝ መቶ አምስት እስከ ሰባት አለቃ ታዬ ገብረ ማርያም በበርሊን የምስራቃዊ ቋንቋዎች ክፍል ውስጥ በበርሊን ዩኒቨርሲቲ አማርኛ ያስተምሩ ነበር። በአፄ ምኒልክ ተልከው። ጀርመናውያን ምሁራን ከግዕዝ በተጨማሪ ስለ አማርኛ ሰዋሰው፣ ስለ አማርኛ መዛግብተ ቃላት፣ ስለ አማርኛ ማስተማሪያ መጽሐፍት ብዙ አሳትመዋል። ስለዚህ የታወቀ ስለነበር የኢትዮጵያ ጥንታዊ ባህል፣ ታሪክ፣ ስነ ጽሁፍ የሚጠናበት አንዱ ቋንቋ ስለነበር አማርኛ ክብር ተሰጥቶት በዛን ጊዜ ትምህርት እንዲሰጥና ከኢትዮጵያም መምህር እንዲመጡ ተደርጓል ማለት ነው። ኢትዮጵያ የራሳቸው ጽህፈት ታሪክ ነጻ የመንግስት አወቃቀር ጥንታዊ ስልጣኔ ካላቸውና ነፃነታቸውን ጠብቀው ከቆዩ ጥቂት ሀገራት መካከል አንዷ በመሆኗ ጀርመናውያኑ ምሁራን ከአስራ ሰባተኛው ክፍለ ዘመን ጀምሮ ነበር በኢትዮጵያ ጥናትና ምርምር ማድረግ የጀመሩት። ከአስራ ሰባተኛው ክፍለ ዘመን ጀምሮ የኢትዮጵያ ባህል ታሪክ ስነ ጽሁፍና የጥንት ስልጣኔ በጀርመናውያን ይጠናል እና በዛን ጊዜ አማርኛ ያስተማሩት ሉዶልፍን አባ ጎርጎሪዎስ የሚባሉ ከመካነ ስላሴ ወይም ከቤተ አምሐራ ከወሎ አካባቢ ከላሊበላ አካባቢ የመጡ ሊቅ ናቸው። የግዕዝና የአማርኛ የቤተ ክርስቲያን የፌትሃ ነገስት ሊቅ ናቸው። ያስተማሩት የኢትዮጵያ ታሪክ፣ የኢትዮጵያ ባህል፣ የኢትዮጵያ ስነ ጽሁፍ በጣም አጓጊ እና ታዋቂ ስለሆነ ቋንቋውን በደንብ ሲመራመሩት ሲጠብቁት ሲያጠኑትና ሲጠብቁት ነው የኖሩ ጀርመናውያን። ቀደም ብሎ የትምህርቱ አስፈላጊነት፣ የአገሪቱ አስፈላጊነት የታመነበት ነው እንጂ የጀርመንና የኢትዮጵያ ፖለቲካዊ ወይም ዲፕሎማሲያዊ ግንኙነት በይፋ የተመሠረተው እንደ አውሮፓውያን አቆጣጠር በ ዘጠኝ መቶ አምስት በዳግማዊ አጼ ምኒልክና በዳግማዊ ቪልሄልም በሚባሉት ንጉስ መካከል ነው የተደረገው። ዲፕሎማሲያዊ ግንኙነቱ በጎርጎሮሳውያኑ ሁለት ሺ አስራ ዘጠኝ አመት መጀመሪያ፣ ማለትም ጥር ወር ሁለት ሺ አስራ አንድ ኢትዮጵያውያን የዳግማዊ አጼ ቴዎድሮስን ሁለት ኛ አመት የልደት ባል በተለያዩ ዝግጅቶች አክብረዋል። በተለይ በጎንደርና አካባቢዋ ብሎም በባህር ዳር የተለያዩ የስነ ጽሁፍና የመነባነብ መድረ ችን በማዘጋጀት አስበዋል። የጎንደር ባህል ማዕከል ስራ አስኪያጅ አቶ ወልድ አረጋ ይደሌ ያው አጼ ቴዎድሮስ ስናነሳ ጎንደር ይወለዱ እንጂ ያው ታሪካቸው አጠቃላይ የሰሩት እና መስዋዕት የሆኑት ለአንዲት ኢትዮጵያ ነው። እንደሚታወቀው በመሳፍንት ተከፋፍላ ላይ የነበረች ኢትዮጵያን በውድም በግድም አስገብረው አንድ አድርገው አሁን ያለችውን ኢትዮጵያ ያሰኘችውን ቅርጽ ያወረሱን አጼ ቴዎድሮስ ናቸው። እንደሚታወቀው አሁን በተለያዩ አጋጣሚዎች ተቧርንን እየተጣላን ያለንበት እውቅት ላይ ነው የምንገኘው። የእሳቸውን ታሪክ እና ዝና በማስታወስ ለአንድ ኢትዮጵያ አንድ የሚያረገል ነገር ላይ አንድ ሁነን ሀገራችን ለማሳደግ ከአሴ ቴሮስ ጀግንነት፣ ሩህሩህነት፣ ቆርጠኝነት እና ለኢትዮጵያ አንድነት ያሳዩትን ስራ ሁላችንም መውሰድ የሚገባ እንደሚሆነው ታላቁ የጥቁር ህዝብ ድል አድዋ የጀመረው ከጦርነቱ በፊት ህዝቡ የንጉሠ ነገሥቱን ጥሪ ሰምቶ ከጫፍ ጫፍ የተመመለት ነው። መነሻው ላይም ድል አድራጊነት መንፈስ ነበር። አድዋ ጉዞ ስድስት በገጻቸው ላይ ያስቀመጡት ጽሑፍ ነው። የካቲት ታላላቅ ድሎች የተፈጸሙበትና አንጸባራቂ ድሎች የተመዘገቡበት ወር ነው። የካቲት ወር ለኢትዮጵያውያን፣ ለመላው አፍሪቃ ብሎም ለመላው ጥቁር ህዝቦች ድል በደማቁ የታተመበት የአድዋ ድል የተበሰረበት ወር ነው። በተለያዩ ሙያ ላይ የሚገኙ ኢትዮጵያውያን በሙያቸው የአድዋን ድል በተለያዩ ክንውኖች በድምቀት ያከብራሉ፣ ያስባሉ። የአድዋ ተጓዦች ዘንድሮ የአድዋ ጉዞ ስድስትን አካሂደዋል። አዲስ አበባ የሚገኙ ወደ 14 የሚሆኑ ሰዓሊያን በበኩላቸው ዝክረ አድዋ በሚል በተለይ ታሪክን አጉልተው የሚያሳዩትን የስነ ጥበብ ስራዎቻቸውን ለተመልካች ማቅረባቸው በተሰናባቹ የፈረንጆቹ ዓመት ኑ ታሪካችንን እንይ ዝክረ አድዋ በሚል ርዕስ የዳሰስነው ርዕስ ነበር። ከባዱ ምልሰት የቤተ እስራኤላውያኑ ጉዳይ ሌላው በ2019 ያነሳ ነው ርዕስ ነበር። እንደ ኢትዮጵያውያን አቆጣጠር በ2011 ዓ ም ማለትም ጥር ወር መገባደጃ ከኢትዮጵያ ወደ እስራኤል ለመሄድ ይጠባበቁ ከነበሩ ቤተ እስራኤላውያን መካከል ወደ 83 የሚሆኑት ፈቃድ አግኝተው እስራኤል ገብተዋል። በኢትዮጵያ የቤተ እስራኤላውያንን ጉዳይ ተሟጋች አቶ መስፍን አሰፋ እንደነገሩን ከሆነ ደግሞ ወደ እስራኤል ለመሄድ በአዲስ አበባና በጎንደር በሚገኝ መጠባበቂያ ጣቢያዎች የሚገኙ ቤተ እስራኤላውያን ወደ 13 ሺህ ይሆናሉ። አቶ መስፍን ዶክተር አብይ ወደ ስልጣን ከመጡ በኋላ ስለ አይሁድ ሃይማኖት ማንሳታቸውን እንዲህ ነበር የተናገሩት። ለመጀመሪያ ጊዜ በኢትዮጵያ ታሪክ ዶክተር አብይ ወደ ስልጣን ከመጡ በኋላ ስለ ሃይማኖት ሲያወሩ አይሁድን ወይም ጁዳይዝምን አብረው እየጨመሩ እያወሩልን ነው። ማናቸው? tumme maglecchiacci fatto su suni tetta suni yallut lane be etiopia tari pelku no thank ጠቅላይ ሚኒስትሩ ከጥበብ ጋር ያላቸው ቅርበት ስልጣን ከያዙም በኋላ ከጥበቡ ጎራ አለመራቃቸው ከሚያዚያ እስከ ሚያዚያ በተሰኘው የጠቅላይ ሚኒስትር አቢይ አህመድ አንደኛ ዓመት በዓለ ሲመት ላይ በርካታ የጥበብ አፍቃሪዎችና ከያኔዎች ተናግረዋል። በሚሌኒየም አዳራሽ የነበረውን ዝግጅት መድረክ የመራው አንጋፋው አርቲስት ደበበ ሸቱ በበኩሉ ሙዚቃ ቋንቋን ማወቅ አይጠይቅም፣ ሁለተኛ ኢትዮጵያዊነት አማራጭ የማይገኝለት ነው ነበር ያለን። እንግዲህ ጠቅላይ ሚኒስትሩን ሂደት ዝም ብለሽ ብታዩ ከመጀመሪያው ቀን ጀምሮ ሲያነጋግሯቸው የነበሩ የተለያዩ የሙያ ክፍሎች ነበሩ። ሰውየው ያላቸው ብቃት እና እውቀት በጣም ሰፊ መሆኑን ያሳይሻል። እና ይህንንም ጉዳይ ያሳሰባቸው አንደኛ ሙዚቃ ቋንቋ ማወቅ አይጠይቅም፣ ኢትዮጵያዊነት ደግሞ አማራጭ የማይገኝለት ነው። ልክ እንደ ሙዚቃው ህብር ያለው ነው። ሙዚቃን አዳምጠሹ ቋንቋውን ባይገባሽ በሙዚቃዎቹ ምት ስሜት ተሸረክቶ ልታደንቅ የምትቺ ጥበብ ነው። ግጥም ያቀረቡትም ልጆች ባለሙያዎች ቢሆኑም ከዛች ከህፃን ልጅ ጀምሮ ኢትዮጵያ እያለች ነው እኮ ግጥሙን ያቀረበችው። በእንግሊዝኛ፣ በአማርኛ፣ በኦሮምኛ ነው ያቀረበችለን። እቺ ህፃን ልጅ ኢትዮጵያ ማለትን ልክ እንደ እናቷ ኢትዮጵያ ማለት የቻለችው ያ መድረክ በመዘጋጀት ነው። የግጥምን ኃይል ደግሞ አሳይንታናለች። ህብረት ያስፈልጋል። አድሞን ያስፈልጋል። ኢትዮጵያ እንዳትፈርስ ኢትዮጵያ አደጋ ውስጥ እንዳትገባ የሁላችን ተሰባስቦ እጅ ለእጅ የተያየ ነው። ጥቃቅኖቹን ነገሮች ወይም በየቦታው እነዚህ ፍልብጭ ብልጭ ብልጭ የሚሉ ችግሮችን ለጊዜው ተቻችለን ኢትዮጵያን መሰረቷ ላይ እናስቀምጥና ከዚያ በኋላ ስለሚቀጥለው ጉዳይ መነጋገር እንችላለን። በጎርጎሮሳውያኑ 2019 ዓ ም መጀመሪያ ወር ማለትም በ2011 ዓ تقرر <applause> وراء قمش በአዊ ብሔረሰብ ዞን አጅባባራ ከተማ ለ79ኛ ጊዜ በድምቀት የተከበረው የሰባት ቤት አገው የፈረሰኞች ማህበር መርሃ ግብር በዓለም ቅርስነት እንዲመዘገብ ተጠይቆም ነበር። የፈረሰኞቹ ማህበር የተመሰረተው አባት አርበኞች የጣሊያንን ወራሪ ድል ከነሱ በኋላ መሆኑን የማህበሩ ሊቀመንበር አለቃ ጥላይ ለዶቸበለ ዲደብሊው ተናግረው ነበር። የተመሰረተው በ1933 ነው። የተመሰረተበት ትልቁ ዋናው ዓላማ ጠላት ሀገራችንን በ ወረረበት ጊዜ ጠላትን ለመዋጋት የዘመቱት በፈረስ መሳሪያ ጭነው፣ በፈረስ ስንቅ ጭነው፣ በፈረስ ራሳቸው ወጠው፣ በፈረስ ታቦቱን ይዘው ጊዮርጊስን ማለት ነው። ከዛ ከጦርነቱ ተመልሰው 1933 የፈረስ ውለታው እንዴት ይሁን፣ ፈረስን በምንድን ነው የምናስበው ብለው የፈረስ ማህበር መቋቋም አለበት በሚል የፈረስ ማህበር እንዳቋቋሙ ይነገራል። የዛን ጊዜ ይህንን ማህበር የመሰረቱት ከ25 እስከ 30 ያልሆኑ ከዚያ ጦርነቱ ላይ የነበሩ ናቸው። ከዛ በየአመቱ እያ ሰፉ እያሰፉ እያሰፉ ሲሄዱ ሰባት ወረዳዎች አሉ። በነዚያ በሰባት ወረዳዎች የሰባት ቤት አገው እንዲባል በሰባቱ ወንድማማቾች አማካኝነት ባንጃ፣ ጫራ፣ ጓጉሳ፣ ዚገም፣ አንከሻ ምናምን የሚባል ወንድማማቾች አሉ። በነዚያ አማካኝነት እንዲመሰረትና ማህበሩ በየአመቱ የተጣላ እንዲያስታርቅ፣ የተቀማ እንዲያስመልስ፣ የተበደለ እንዲያስክስ፣ በቃ ማህበሩ ስር ያለ ሰው ማንኛውም ሰው ከማህበሩ ግፍ ሳይነሳ ወደ ሌላ ወደ ህግ ቦታ ህዶ መክሰስ ወደ ፖሊስ ሂዶ ፍርድ ቤት ሂዶ መክሰስ አይችልም በማህበሩ ግፍ ሳይነሳ ማለት ነው፣ በባህላችን መሰረት ስለዚህ እዚህ ማህበር ላይ ሁሉም ሰው ለመግባት ይፈልጋል። አሁን የደረሰበት ደረጃ 482 አባል ሴትም ወንድም ብሎ 482 አባል የደረሰው ሁኔታ ነው ያለው በከንቱ በሰዋ ለብዙሽ ዓመታት ወያኔ አዲስ አዲስ አበባ እንደተቆጣጠረ እኛን ለእስር ነበር የዳረገንና ሀያ አመት ከአራት ወር ከስድስት ቀን ከአስራ አንድ ሰዓት ታስሬ ነው የወጣሁት። የመቱን ጓደኞቼ እንደዚሁ ናቸው። የኢትዮጵያ የቀድሞ ምክትል ፕሬዝዳንት ኮሎኔል ፍስሐ ደስታ ናቸው። ጀርመን በምስራቅና በምዕራብ የከፈላት ግንብ የተገረሰሰበትን ሰላሳኛ አመት ስትዘክር የሶሻሊስቱን ርዕዮተ ዓለም ትከተል የነበረው የኢትዮጵያ ምክትል ፕሬዚዳንት የነበሩት ኮሎኔል ፍስሐ ደስታ በስልጣን ዘመናቸው የዚያን ጊዜውን የምስራቅ ጀርመን መሪ ሄሪክ ሆኒከርን ከአንዴም ሁለት ጊዜ አግኝተዋቸዋል። እንደውም በዚያን ጊዜ ምስራቅ ጀርመን ተመሳሳይ ርዕዮተ ዓለምን የምታራምድ ወንድም ሀገርን ደጋፊ እንደነበረች ሁሉ ያስታውሳሉ። ምዕራብ ጀርመንም ብትሆን የኢትዮጵያ ወዳጅ ነበረች በተለይ በኢትዮጵያ የረሃብ አደጋ ተጋርጦ ሳለ በርካታ እርዳታን የለገሰች ሀገር ነች፣ ሲሉ ኮሎኔል ፍስሐ ደስታ ከዚያን ጊዜዎቹ የሁለቱ ጀርመኖች ከፍተኛ ባለስልጣናት ጋር የተነሷቸውን ፎቶግራፎች ልከውልናል። በአጋጣሚ ምስራቁም ምዕራቡም በነበረበት ጊዜ ነበርኩ። እዚህ በደቁ ጊዜ ከፍተኛ እርዳታ ይሰጡን ከነበሩት አንዱ የጀርመን መንግስት ነው እና በዛን ጊዜ ምስራቅ ጀርመን ጎብኝቻለሁ። ምስራቅ ጀርመን ከአንድም ሁለቴ ከሁለቴ ሶስት ይዛለሁ። ብዙ ጊዜ በጣም ቅርበት ነበረን እና በስልሳ ዘጠኝ እንዳውም የማስታውሰው ምስራቅ ጀርመን ሄደን የሶማሌ ወረራ ጀምሮ ስለነበረ እና ሚሊሻው ታጥርጠር ሰፈር ሲከት ምንም አይነት መሳሪያ ስላልነበረ አንዱን ዴሊጌሽን ሆኩት ወደ ምስራቅ ጀርመን በርሊን እኔ ነበርኩ። በዛን ጊዜ ሆኒከር ነበሩ ጉዳዩን አስረዲ Okay ለአንድ ክፍለ ጦር የሚሆን ትጥቅና መሳሪያ በራሳቸው መርከብ እንዳያደርሱብን አድርገዋልና ምስራቅ ጀርመንም ባለውለታችን ስንበሩ ማለት ነው። አሁን ሁለቱም ጀርመኖች አንድ በመሆናቸው ደግሞ ሊበልጥ ይሄ የሚያሳየው ደግሞ ድንገት የኤርትራ ሁኔታ አሁን በተያያዘው ሂደት አንድ ቀን የምንቀላቀልበት ጊዜ ይኖራል የሚል ተስፋ ያጭርብኛል። የደርግ ዘመነ መንግስት ከተገረሰሰ በኋላ ከሁለት አስርተ ዓመታት በላይ በእስር የቆዩት ኮሎኔል ፍስሐ ደስታ በቅርቡ በጠቅላይ ሚኒስትር አብይ አህመድ ጋባዥነት ስለ ቀድሞ መስሪያ ቤታቸው የፓርቲ ጽህፈት ቤታቸው የፖለቲካ እቅድ ማውጫቸው የነበረውን ቦታ ጎብኝተዋል ኮሎኔል ቤተ መንግስቱን የሚያውቁት በጓድ መንግስቱ ስልጣን ዘመን ብቻ አይደለም በጃንሆይ ጊዜ የሚያውቁታል በእውነት ግብዣውን አልጠበቅኩትም ነበር ድንገት ነው ጥሪ የደረሰኝ መስከረም ሀያ ዘጠኝ ሁለት ሺ አስራ ሁለት ዓመተ ምህረት ፓርኩ ይመረቃል ና እዛ እንድገኝ የሚል የጠቅላይ ሚኒስትር ጥሪ ደረሰኝ በጥሪ መሰረት ሄድኩ אַגעמלט גיינער, אָנגענער. אַהו, ניט קען די פר የባህል መድረካችን የቀድሞ የኢትዮጵያ ፕሬዝዳንት የኮሎኔል መንግስቱ ኃይለማርያም መኖሪያ በሆነው በሙጋቤ ሀገር ዚምባብዌ መዲና ሀራሪ ላይ የሚገኘውን የንግስት ማክዳ ኢትዮጵያ ሬስቶራንት የተባለውን የኢትዮጵያውያን ባህላዊ ምግብ ቤትንም አግኝቶ ጠይቋል። የንግስት ማክዳ ኢትዮጵያ ሬስቶራንት ባለቤት ኢትዮጵያዊቷ ናርዶስ ሌናርት እንደነገረችን ምግብ ቤቱ ኢትዮጵያን ማስተዋወቅ ከጀመረ ወደ አራት ዓመት ግድም ሆኖታል። የዚምባብዌ ህዝብ በጣም ሰላማዊ ነው። የቀድሞው ፕሬዚዳንት ኮኖሬል መንግስቱ ኃይለማርያም ምግብ ቤቱን ጎብኝተው አያውቁም፣ ነገር ግን በለቅሶ ቀብር ስነ ስርዓት ላይ ታይተው ያውቃሉ ስትል የነገረችን በዚሁ በሚጠቃለለው የፈረንጆቹ ዓመት መጀመሪያ ላይ ነበር። በሚቀጥለው ዓመት ኮነሬል መንግስቱ ኃይለማርያምን አግኝተን ቃለ ምልልስ አድርገን ይዘን ለመቅረብ የጀመርነውን ጥረታችንን እንቀጥላለን። ጥሪያችንን የሰሙት ኮነሬል መንግስቱም መልስ እንደሚሰጡን ተስፋ በማድረግ የዕለቱን ቅንብሬን ላጠቃል። አድማጮች፣ በሚቀጥለው ሳምንት የጀርመናውያኑን የገና በዓል አከባበር ዝግጅትና እንደምታውን ይዤ ይቀርባለሁ። እስከዚያው ለዛሬ መልካም ጊዜ እያልኩ ልሰናበታችሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።